ከሁለት ዓመት በፊት በታላቋ ብሪታንያ ዋና ከተማ ለንደን ከሚገኙት ሰማይ ጠቀስ የመኖሪያ ህንፃዎች መካከል አንዱ በሆነው ግሪንፊልድ ታወር የተነሳዊ ሰዓት ቃጠሎ ሰባ ሁለት ሰዎችን ህይወት ቀጥፏል። ይህ ከአእምሮ የማይጠፋ አስደንጋጭና አሳዛኝ ቀን ትላንት ሁለተኛ ዓመቱን በተለየ ዝግጅት አስታውሷል። በዛ ምሽት ህይወታቸውን ካጡት ሰባ ሁለት ሰዎች መካከል ዘጠኙ ኢትዮጵያውያንና ኤርትራውያኖች ናቸው። ከእሳቱ የተረፉ ቤተሰቦች፣ ቤተሰቦቻቸውን ያጡ የአካባቢው ነዋሪዎችና፣ በአጠቃላይ በሁኔታው ልባቸው የተሰበረ በርካታ የለንደን ነዋሪዎች፣ የዋና ከተማዋ ለንደን ከንቲባ፣ የሃይማኖት አባቶችና ሌሎቹም አረንጓዴ ሻርፕ በማድረግ የጸጥታ ጉዞ ተደርጓል። ከዚህም በተጨማሪ የሞቱት ሰዎች ስም እየተጠራ ተዘክሯል። ይህንን ህይወት እስከ መጨረሻ የቀየረውን አሳዛኝ ማለዳ ለመዘከር ቁጥራቸው በርከት ያሉ ኢትዮጵያውያንና ኤርትራውያኖችንም አግኝቻለሁ። እጅን ነው ያየሁት። እንዳየሁኝ ያደረኩት የመጀመሪያው አክሽን ከቤት ወጥቶ ቀጥታ ወደዚህ መምጣት ነው። ምንም ማውቀው ሰው የለም። ግን ያው አንድ ሀገር ላይ አንድ ከተማ የምንኖር ሕዝብ፣ አንድ ሙሉ ቢልዲንግ እየተቃጠለ ስታይ ልብሽ አያስችልም። እና ወደዚህ ነው የመጣሁት። እና እዚህ መጥቼ እስከ ሌሊቱ ስሪ ኦክሎክ ኤም ድረስ ቆየኝ ማለት ነውና፣ በዛ ሰዓት የነበረው ስሜት በጣም ከባድ፣ ለመግለጽ የሚያስቸግር፣ በጣም የሚያስለቅስ፣ የሚያሳዝን ቢልዲንጉ እየተቃጠለ እየጨሰ ሴምታን ደግሞ የብዙ ሰዎች ጩኸት ይሰማ ነበር እና ከአይምሮ የማይወጣ ስሜቱ እንዳለ ነው። ምንም የሚቀየር ነገር አይደለም። ምክንያቱም በቦታው ላይ ተገኝተሽ ስታዩ ያ ከውስጥሽ የሚወጣ አይነት ሁኔታ አይደለም የሚፈጥርብሽ እና አይረሳም። በየዓመቱ እንደዚህም ደግሞ ስለሚከበር በቦታ ላይ ስንመጣ ልክ በቀኑ የነበረውን ስሜት ነው የሚፈጥረው። በዛ አይነት ሁኔታ ውስጥ የነበሩ ሰዎች ምንድን ነው የሚያስቡት የነበረው የሚል ጥያቄ፣ መልስ የሌለው ጥያቄ በውስጤ እስከዛሬ ይመላለሳል። አንደኛው ቤተሰብ ቀረብ ብዬ አውቀዋለሁ። ግን ኖርማል የመጣወት ግን እንደማንም እንደሰው እንደ ሰው እንደ ሰው ሰምቶኝ ነው የመጣሁት። ዛሬ ሳየው በእውነት በጣም ነው ያዘንኩት። እንግዲህ እንደምታዩ ነጭ፣ ጥቁር፣ ኤዥያን፣ አፍሪካን ሳይባል ሁሉንም ሰው እንግዲህ እንዳየሸው እያለቀሰ እያዘነ ነው የተመለከትኩትና በጣም ያሳዝናል። የሰው ልጅ ጨቅላ ህጻናት በእንደዚህ አይነት መልኩ ህይወታቸው ማጣታቸው እና በዚህ ሰዓት ይህ ሁሉ ሰው አልቅሰው እንደዚህ ሲታይ በጣም ነው ያዘንኩት። እኔ እንደ ቤተሰብ ወይም እንደ ስጋ የሚያስጨንቀኝ ነገር አንድ ሰው አይደለም ያጣሁት በአንድ ጊዜ አምስት ሰው ነው ያጣሁትና ሁሌ ስሜቱ አብሮኝ ነው ያለው ግን እግዚአብሔር የፈቀደው ነገር ስለሆነ ምንም ማድረግ በጣም ብዙ ነው የወንድሜን ጓደኞች የኔም የለንደን ስፖርት ፌዴሬሽን አባላት በቅርቡን በሩቅ ም የማውቃቸው ኢትዮጵያውያኖች መጥተው ተጎኔ በመሆኑ በጣም ነው ደስ ያለኝ። እንደውም ካለፈው አመት ዘንድሮ ምንም ይሄን ያህል ብዙም ስሜት አልተሰማኝም። ለምን ሰው ወንድሜህን የምለው ሰው ተጎኔ ስለነበረ በጣም ነው ደስ ያለኝ። አሁንም በታላቋ ብሪታንያ ከሁለት መቶ በላይ የሚደርሱ ህንፃዎች ለዚህ አሳዛኝ እልቂት ምክንያት እንደሆነ በተነገረው የህንፃ ማስዋቢያ ልባድ የተሸፈኑ ናቸው። ጠቅላይ ሚኒስትር ትሬዛ ሜይ አደጋው በደረሰ በሰባ ሁለት ሰዓት ተገኝተው እርሳቸውና መንግስታቸው ለአደጋው ተጠያቂ የሚሆነው ለፍርድ ለማቅረብና የአደጋው ሰለባዎችን መልሶ ለማቋቋም ቃል ቢገቡም ከ ሀያ አራት ወራት በኋላ እንኳ አሁንም በሆቴል ተቀምጠው ያሉ ነዋሪዎች አሉ። ፍትህ ለግሪንፊልድ የተሰኘው ግብረሰናይ ድርጅት ትላንት ሐዘንና ቁጭት ወደ እልህና ቁጣ እየተቀየረ መምጣቱንም ተናግሯል። ከ24 ወራት በኋላ እንኳ ህመሙና ሐዘኑ የትላንት ያህል ቅርብ በሆነው በዚህ ሐዘን ቤተሰቦቻቸውን ወዳጅ ዘመዶቻቸውን ላጡ ሁሉ መጽናናትን ላረፉትም የሰላም እረፍት ፈጣሪ ይስጥ። ለዲደብሊው ራዲዮ ሀና ደምሴ ለንደን።